ባለፉት ሁለት ዓመታት ከፍተኛ እድገት እንዳስመዘገበ የተገለጠለት የኢትዮጵያ ኢኮኖሚ በመጪዎቹ ሁለት ዓመታት መቀነስ እንደሚያሳይ የአፍሪካ ልማት ባንክና የተባበሩት መንግሥታት የልማት ፕሮግራም ትንበያ አመለከተ። ለዚህ ምክንያቱ በኤልኒኞ የተከሰተው ድርቅ መሆኑም ተገምቷል። ወቅታዊው የፖለቲካ ሁኔታ ግን ተጽዕኖ አያሳድርም ሲሉ የኢትዮጵያ የፋይናንስና የኢኮኖሚ ትብብር ሚኒስትር ዴታ ተናግረዋል። እስክንድር ፍሬው ነው ዘገባውን የላከልን። ዛሬ ይፋ የተደረገው ሪፖርት የአፍሪካ አገራት ያለፉት ሁለት ዓመታት እድገትና የመጪዎቹ ትንበያ የተካተተበት ነው። ደካማ ዓለም አቀፍ ኢኮኖሚ፣ አነስተኛ የአህጉሪቱ ምርቶች ዋጋና በአንዳንድ አካባቢዎችም አስቸጋሪ የአየር ሁኔታ እያጋጠመን ቢሆን የአፍሪካ ኢኮኖሚ በጥሩ ሁኔታ መቀጠሉ ተመልክቷል። አማካኝ ዓመታዊ ምርት በ2015 ዓ ም በ3.6 በመቶ ማደጉ ይህም ከዓለም አቀፉ አማካኝ ከ3.1 በመቶ የተሻለ መሆኑ ተገልጿል። በኢትዮጵያም እንደ አውሮፓያን አቆጣጠር የ2014 ና 15 እድገት ከፍተኛ መሆኑ ተጠቅሷል። የያዝነውን ጨምሮ በመጪዎቹ ሁለት ዓመታት ግን እድገቱ እንደሚቀንስ ነው በተባበሩት መንግስታት የልማት ፕሮግራም የኢኮኖሚ ባለሙያ በሆኑት ኃይሌ ክብረት የቀረበው ሪፖርት ያመለከተው። Dwells on two years actual performance and two years outlook. ሪፖርቱ የሚያተኩረው ባለፉት ሁለት ዓመታት ላይ ይፋ የእድገት መጠንና የቀጣይ ሁለት ዓመታት ትንባያ ላይ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 የኢትዮጵያ እድገት 10.3 በመቶ ነበር። በ2018 ዓ.ም ደግሞ 10.2 ነበር። በጣም በሚያስደንቅ ሁኔታ ያደገ አሁን ይፋ የተደረገው ትንበያ ግን ይህንን እድገት እየቀነሰ እንደሚመጣ ያሳያል ለመጪዎቹ ሁለት ዓመታት 8.1 ና 7.7 ከመቶ ይሆናል እድገቱ የዋጋ ግሽበቱ ግን ባለፉት ሁለት ዓመታትም ሆነ በቀጣዮቹ ሁለት ዓመታት በአንድ አሃዝ ላይ የተወሰነ ይሆናል እናም ኢትዮጵያ በ2014 ና 15 ከፍተኛ እድገት አሳይታለች በ2016 ና 17 ደግሞ መቀዛቀዝ እናያለን በዋነኛነት በልኞ በሌሎችም ምክንያቶች ይህኛውም እድገት ግን ከምስራቅ አፍሪካ አማካይ በጣም የተሻለ ነው። የኢኮኖሚ እድገቱ እንዲቀንስ የሚያደርጉት ሌሎች ምክንያቶች ምን እንደሆኑ ባለሙያው አልጠቀሱም። ወቅታዊው የፖለቲካ ሁኔታ ከእነዚህ ምክንያቶች አንዱ እንደሆነ የተጠየቁት የኢትዮጵያ የፋይናንስና ኢኮኖሚ ትብብር ሚኒስትር ዴታ አህመድ ሺዴ ግን አሉታዊ መልስ ሰጥተዋል። ግሮ በወቅታዊ የአገሪቱ ሁኔታ ከሚኖረው የእድገት ትንበያ ጋር ምንም አይነት ግንኙነት የለውም። በምርት ላይ በአገልግሎት ዘርፍ ላይ በኢንቨስትመንት፣ በማኒፋክቸሪንግ በምንም አይነት ተጽዕኖ የለውም። ሁሉም ዘርፎች እድገታቸውን ቀጥለዋል። ስለዚህ በአገሪቱ የምርት ስርዓት ላይ የተፈጠረ መስተጓጎል የለም። በዚህ መልኩ ነው መታየት ያለበት። የወቅቱ የፖለቲካ አለመረጋጋት በእድገታችን ትንበያ ላይ ተጽዕኖ የለውም። ይህም ሆኖ ትንበያው የአዘጋጆቹን እይታ ብቻ የሚያንጸባርቅ መሆኑን ነው ሚኒስትር ዴታው ያስረዱት። በነገራችን ላይ ይህ ትንበያ ያዘጋጁት ሰዎች እምነት ነው የሚያንጸባርቀው የእኛን መንግሥት አስተሳሰብ አይደለም። ስለዚህ ሁለት አገሮች ትንበያቸው ላይ ተጽዕኖ አሳድረዋል። በደንብ የምናውቃቸው ነገሮች አንደኛው የእልኞ ተጽዕኖ ላይ ያላቸው እይታ ሁለተኛው ደግሞ ከዓለም አቀፍ ፍላጎት አንጻር ያላቸው እይታ ናቸው። የነዳጅ ዋጋ በመቀነሱ በርካታ የአፍሪካ ሀገሮች ተጎድተዋል። ስለዚህ ለአፍሪካ ምርቶች ያለው ፍላጎትን በተመለከተ አጠቃላይ ምልከታው ዝቅተኛ ነው። በትንበያው ላይ ተጽዕኖ ያሳደሩት ሁለት እይታዎች እነዚህ ናቸው። በአፍሪካ ልማት ባንክና በተባበሩት መንግስታት የልማት ፕሮግራም ይፋ የሆነው የኢትዮጵያ እድገት ትንበያ በዓለም አቀፉ የገንዘብ ድርጅት አይኤምኤፍ እየቀረበ ካለው ከፍ ያለ፣ በመንግስት እየተገለጸ ካለው ግን ያነሰ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ